የኢትዮጵያ መንግሥት በኦሮሞ ሕዝብ ላይ በዘዴ የተውጠነጠነ አፈና ያካሄዳል ሲል ዓለም አቀፉ የሰብዓዊ መብቶች ተሟጋች ድርጅት አምነስቲ ኢንተርናሽናል ባወጣው አዲስ ሪፖርት ከሷል። የኢትዮጵያ መንግሥት በበኩሉ የአምነስቲ ክስ ሐሰት ነው ይላል። ዝርዝሩን ሰለሞን አባተ ይዟል። የአምነስቲ ኢንተርናሽናል የኢትዮጵያ ተመራማሪ ወይም መርማሪ ክሌር ቤስተን ድርጅታቸው ያወጣውን አዲስ ሪፖርት አስመልክቶ ለቪኦኤ በሰጡት ቃል የኢትዮጵያ መንግሥት ለነገሩ ማንኛውንም ተቃውሞ በጸጋ አያስተናግድም ብለዋል። በተለይ ግን በኦሮሞ ሰው ላይ ያተኩራል ብለዋል። ይህ ሪፖርት የሚናገረው የኢትዮጵያ መንግሥት ኦሮሚያ ክልል ውስጥ ገና ለገና ተቃውሞ አለ በሚል እንኳ ለማፈን የሚጠቀምባቸው የተለያዩ ዘዴዎች መኖራቸውን ነው። እነዚህ ዘዴዎች ደግሞ በሺዎች የሚቆጠሩ እስራቶችን ያለ ክስ አስሮ ማቆየትን፣ የስቃይ አያያዞችን፣ ደብዛ ማጥፋትና ከሕግ ውጭ የሆኑ ግድያዎችን ጭምር የሚያካትቱ ናቸው። በ2011ና በ2014 ዓ.ም መካከል በአውሮፓውያኑ የዘመን አቆጣጠር ማለት ነው፣ ባሉት ዓመታት ውስጥ ቢያንስ 5000 ሰው መታሰሩን የሚጠቁሙ መረጃዎች እንዳሏቸው ቤስተን አመልክተዋል። ኦሮሚያ ክልል ውስጥ እነዚህ እስራቶች የተካሄዱት አንድም ተቃውሟቸውን በግልጽ ባሳወቁ ሰዎች ላይ፣ በሌላ በኩል ደግሞ ይቃወማሉ በሚል በተጠረጠሩ ሰዎች ላይ መሆኑን የአምነስቲዋ መርማሪ ተናግረዋል። These are ordinary people from all walks of life, including teachers and students, farmers, um, medical professionals, business people, government employees. We are very happy to have you here. We are very happy to have you here. We are very happy to have you here. We to have you here. We are very happy to have you አነጋግረናቸዋል ካሏቸው ታሳሪዎች መካከል አንድ ለዩኒቨርሲቲ ውድድር የቢዝነስ እቅድ ያዘጋጀ ተማሪ የፖለቲካ አጀንዳ አለህ ተብሎ መታሰሩን፣ አንድ የመንግሥት ሠራተኛ የሆነ የግብርና ባለሙያ ደግሞ ሥራው ከማዳበሪያ ጋር የተያያዘ በመሆኑና በክልሉ ውስጥ የሚገኙ በመቶዎች የሚቆጠሩ ገበሬዎች የማዳበሪያው ዋጋ ተወደደ ብለው በመቆጣታቸውና ሰልፍም በመውጣታቸው ይህንንም ለመንግሥት በማሳወቁ አንተ አነሳስተሃቸዋል ተብሎ መታሰሩን፣ እነዚያ ተቃውሟቸውን የገለጹ መሪዎችም መታሰራቸውን ተናግረዋል። እንዲህ አይነት ፈጽሞ ግልጽ ባልሆኑ ምክንያቶች በፖለቲካ አስተሳሰባቸው ተጠርጥረው ከሌሎች ተቃውሞ አላቸው ተብለው ከሚጠረጠሩ ሰዎች ጋር ንክኪ አላቸው እንኳን እየተባሉ የሚታሰሩ ብዙ ናቸው። አምነስቲ ኢንተርናሽናል ከኢትዮጵያ እንዲወጣ ከተደረገ በአውሮፓውያን አቆጣጠር ከ2011 ዓ ም ወዲህ ገብቶ ሁኔታዎችን መፈተሽና በቀጥታ መመርመር እንደማይችል ወይም በኢትዮጵያ መንግስት እንደማይፈቀድለት ከኦሮምኛ ዝግጅት ክፍላችን ባልደረባዬ ከጃለኔ ገመዳ ጋር ባደረጉት ቃለ ምልልስ ያስታወሱት ክሌር ቤስተን መረጃዎቻቸውን የሚያገኙት በአመዛኙ በብዙ ሀገሮች ውስጥ ተሰደው ከሚኖሩ የየማህበረሰብ አባላት ጋር ከተደረጉ ቃለ ምልልሶች ኦሮሚያና አዲስ አበባ ውስጥ የሚኖሩ ሰዎች ከሚሰጧቸው እማኝነቶች መሆኑን አመልክተዋል። ከ240 በላይ ቃለ ምልልሶችን ማድረጋቸውን እና እነርሱም እየተካሄዱ ናቸው ስለሚባሉ የመብት ረገጣዎች ተመሳሳይ ቃሎችን እንደሰጧቸው ገልጸዋል። የአምነስቲ ኢንተርናሽናልን አዲስ ሪፖርት እንዳላዩት ወደ አዲስ አበባ ደውዬ ያገኘኋቸው የኢትዮጵያ መንግስት ኮሚኒኬሽንስ ጉዳዮች ሚኒስትር ዴኤታ አቶ እውነቱ ብላታ ገልጸውልኛል። ይሁን እንጂ አሉ አቶ እውነቱ ሪፖርቱም ባላየውም እንኳ ምስ ኢንተርናሽናል እንግዲህ ኢትዮጵያ ላይ የሚያወጣቸውን ሊያወጣ የሚችላቸው ነገሮች አንድ አይነት ነገር ስለሆኑ ከዛ ተነስቼ የኢትዮጵያ መንግስት አቋም መግለጽ ይችላለሁ። እሺ፣ በዚህ አገር ላይ ብሄረሰብን ወይም ማንነትን መሰረት ያደረጉ ሽቶናዎች ና ህዶች ካበቁ ሀያ ሶስት አመታትን አስቆጥረናል። በዚህም ምክንያት ዛሬ ኢትዮጵያ ውስጥ ብሄረሰቡን ወይም ማንነትን መሰረት ያደረጉ ጭቆናዎች ወይም መድሎዎች፣ ግፍ አያያዞች የሚካሄዱበት የሚችሉበት አቅር ላይ ያለነው የኦሮሞ ህዝብ ከሀገሪቱ ውስጥ ትልቁትን የያዘው ህዝብ ነው። ከሰባት እስከ ሰላሳ ቢሊዮን የሚጠጋ ህዝብ ላይ በደል ተፈጽሞ ስርአቱ ለስርአት ሊቆም የሚችል ሊፈጥል የሚችል አይደለም እና ይሄ የግስ የፈጠራ ውሄና የቀድመ ከዚህ በፊትም እንደሚያካሂዱት አንዳንድ ሬወት ለማዊ ተልኮ ከውስጥ ያለው

አቶ እምነቱ ከዚህ በተጨማሪ የአምነስቲ የኢትዮጵያ ተመራማሪ ክሌር ቤስተን ለቪኦኤ በሰጡት ቃል እንደውም አፈና እየተካሄደ ያለው በመሰረቱ በኦሮሞዎች ላይ ወይም በኦሮሞ ተማሪዎች ላይ ብቻ አይደለም። በሁሉም የሕይወት መስኮች ያሉ የአሁኑን መንግስት አይደግፉም የሚል ጥርጣሬ የሚያድርባቸው ወይም የሚጣልባቸው ሁሉ ከአስተማሪዎች እስከ አዋላጆች፣ የመንግስት ሰራተኞች፣ ድምፃውያንና ሌሎችም ስፋት ያላቸው በተለያዩ የሙያ መስኮች የተሰማሩ ሁሉ ናቸው የሚዋከቡት ወይም ስጋት ላይ ያሉት ይህንን መንግስት አይደግፉም ተብሎ ግምት ወይም ጥርጣሬ ከተጣልባቸውም ብለዋል። በዋናነት ተዋከቡ ሊባሉ ሊገባቸው እነዚህ የአምነስቲ ኢንተርናሽናል የሚባሉ ና እሱ ያስፈልፋቸው ጀሬዎቹ ካልሆነ ነበር ኢትዮጵያውያን በሀገሪቱ ውስጥ ያሉ ኢትዮጵያውያን የተዋከቡበት የተረበሹበት የተረበሸበት አሁን እርስዎ የሚነግሩኝ እውነት ከሆነ አምነስቲ ኢንተርናሽናልና ሌሎችም አንዳንድ ከመብቶች ጋር ግንኙነት ያላቸው ድርጅቶች ላለፉት ሶስትና አራት ዓመታት ታግደዋል። ከኢትዮጵያ ኢትዮጵያ አይገቡም። በተለይ አምነስቲ ከ2011 ዓ.ም ጀምሮ አይገባም ኢትዮጵያ። እና እንደዚህ እንደዚህ አይነት ተቋማት ገብተው እንዲፈትሹ እንዲመረምሩ ለምንድን ነው የማይደረጉት? ለምንድንስ ነው የታገዱት? በዋናነት ስለ ኢትዮጵያ ጉዳይ የሚያገባው ኢትዮጵያውያን ናቸው።

ስለዚህ ኢትዮጵያውያን የራሳቸውን እድል በራሳቸው መወሰን የሚችሉት የባህላዊ ስልጣን ባለቤት ራሳቸው ኦሮሞዎቹ ኢትዮጵያዊ ህዝቦች እንጂ አምስቲን ተመልጅናል አይለ ድርስ ናቸው። የእኛ ጉዳይ በእኛ ነው መፈታት ያለበት። ግን ጽኑ አቋምን ነትያ ይቻላል። አቶ እውነቱን አመሰግናለሁ።